ሰላም ለገጽኪ ዘጥቀ የልህይ እምነከዋክብት ወወርህ ወምነ ፀሐይ መብርሂ ማርያም እግል ፍናዋቴ ሰርህ በመዓልት ወበሌሊት እይርከበኒ ጸናሂ መስክርታበሳ ዘይጠፍር ወግበ ይድሂ